ልዑል ዶክተር አስፋወሰን አስራተ ካሳ ነዋሪነታቸው በአገረ ጀርመን ሲሆን ደራሲ የአፍሪካና የመካከለኛው ምስራቅ ጉዳዮች አማካሪ ናቸው። የእቴጌ ምነን የልጅ ልጅ የቀዳማዊ ኃይለ ሥላሴ የዘውድ ምክር ቤት ፕሬዚደንት የነበሩት የልዑል አስራተ ካሳና ልዕልት ዙሪያሽ ወርቅ ገብረ እግዚአብሔር ልጅ ናቸው። የከፍተኛ ተቋም ትምህርታቸውን ያካሄዱት በሕግ ምጣኔ ሀብትና ታሪክ ሲሆን ሶስተኛ ዲግሪያቸውን በማግኘት የተመረቁት ከፍራንክፈርት ዩኒቨርሲቲ ነው። የበርካታ የክብር ሽልማቶች ተሸላሚም ናቸው። ድህረ ምርጫ 2013 ኢትዮጵያ ወዴት ለሚለው የመነጋገሪያ አጀንዳችን ቀዳሚ ጥያቄያችን የነበረው አዲስ የተመረጠው የአብይ አስተዳድር በሚቀጥሉት የአምስት ዓመታት የግልጋሎት ዘመኑ ቅድሚያ ሊሰጣቸው የሚገቡ ዋነኛ ብሔራዊ አጀንዳዎች ምን ሊሆኑ ይገባል? የወቅቱ አንገብጋቢ የኢትዮጵያ ሕዝብ ጥያቄዎችስ ምንድን ናቸው የሚል ነው። ምላሽ አላቸው አቶ ካሳ። አሁን መጀመሪያ ይሄንን እድል ለሰጠኸኝ ከልብ አድርጌ አመሰግናለሁ። እርግጥ ብዙ አንገብጋቢ የሆኑ ጥያቄዎች ኢትዮጵያ ሰፍነው እናገኛለን። መቼም በአሁኑ ሁኔታ ያለው ትልቁ የኢትዮጵያ ችግር ምንድን ነው ብለን ራሳችንን ከጠየቅን፣ ላለፉት አርባ ሰባት አመታት በትንሹ ሶስት መንግስታት ተለውጠዋል። የሚያሳዝነው ነገር ምንድን ነው ብለን ራሳችንን የጠየቅን እንደሆነ እንግዲህ ሁለት ትውልድ ማለት ነው። ሁለት የኢትዮጵያውያን ትውልድ በእውነት ካል አንድ አመት እንኳን እውነተኛ ሰላም አግኝተው አያውቁም። የሰላም እጦት ነው ኢትዮጵያ ውስጥ ትልቁ ችግር ብዬ አምናለሁ። የሚገርሞት ነገር ልክ የኛን አይነት ታሪክ ያላት ሌላ ሀገር አለች። ይህችም አፍጋኒስታን ናት። ሁለቱን ሀገሮች የተመለከትን እንደሆነ በአፍሪካ ኮሎኒያሊዝም ያልነካት ሀገር ኢትዮጵያ እንደመሆኗ በእስያም ደግሞ ካሉ ጥቂት ሀገሮች በኮሎኒያል አስተዳደር ስር ያልነበሩ አፍጋኒስታን ናት እና የሁለቱን ታሪክ ባለፉት ሀምሳ ዓመታት በጣም ብዙ አይነት አንድነት አላቸው። ሁለቱም የሚያስፈልጋቸው ሰላም ነው። ይህን ሰላም እንዴት አድርገን ነው የምናገኘው ብለን ራሳችንን ከጠየቅን ያደረግነው ጥፋት ምንድን ነው? መጀመሪያ በአስራ ዘጠኝ መቶ ስልሳ ስድስት ዓመተ ምህረት ንጉሰ ነገስታዊው አስተዳደር ሲወድቅ ቁጭ ብለን እስኪ ምንድን ነው ወደፊት ያለን ተስፋ፣ ለወደፊት የምንፈልጋቸው ነገሮች ምንድን ናቸው ብለን እራሳችንን የመጠየቅ እድል አልተሰጠንም። ወይንም እንግዲህ አንድ የብዙ ሺህ አመት ታሪክ ያለው ዘውዳዊ አስተዳደር ወድቋል እና ወደፊት ኢትዮጵያ በአዲሱ ሁኔታ እንዴት አድርገን ነው የምንሄደው ብለን ቁጭ ብለን በአስራ ዘጠኝ መቶ ስድሳ ስድስት አመት በኋላ ልንወያ አልቻለም። ወይንም አገር አቀፍ የሆነ ሰላማዊ ስብሰባ ኢትዮጵያ ውስጥ አልተካሄደም። በአስራ ዘጠኝ መቶ ዘጠና አንድ አመተ ምህረት የደርግ አስተዳደር ከወደቀ በኋላ እንደ አውሮፓውያን አቆጣጠሮች እንደ አቆጣጠር ማለት ነው። የደርግ አስተዳደርም ሲወድቅ እንዲህ አይነቱ እርቀ ሰላም ኢትዮጵያ ውስጥ አልተካሄደም። ያው ዘላለም ዱብዳ ነው። ወያኔን አስገቡ። ኢትዮጵያ ያለው ወታደር ያለውን መሳሪያ አሳልፎ ይሄስ ተባለ። እነ ተስፋ ገብረ ኪዳን ራሳቸውም ከስልጣን ወረዱ። ወያኔ ኢትዮጵያ ገባ። ብንጮህ ብንጮህ ያን ጊዜም የሚሰማን ሰው አልነበረም። እንዲህ አይነቱ እርቀ ሰላም ኢትዮጵያ ውስጥ አልሰፈንም። ወያኔም ከሶስት አመት በፊት ከወረደ በኋላ በኢትዮጵያ ውስጥ የነበረውን የአገር ፍቅር፣ በኢትዮጵያ ውስጥ የነበረውን ተስፋ ከኔ የበለጠ እርሶ ያውቁታል። ነገር ግን ያንን ሁሉም ካየን በኋላ እና የዶክተር አብይን አስተዳደር ከተበደስታ ከተቀበልን በኋላ እንዲህ አይነቱ ሁሉን አቀፍ የሆነ አፈርሳታ እንበለው ወይ አውጫጭኝ በታሪካችን ብዙ አይነት ምሳሌ ሉ እንዲህ አይነቱ ነገር አልተደረገም። እና አሁን አስገብጋቢ ሆኖ የሚታየኝ ነገር ምንድን ነው? እኛ የኢትዮጵያኖች ሁሉ አገራችን እንወዳለን። አገራችን ህይወታችን ናት ብለን የምንለው ሰዎች ተሰብስበን፣ ኢትዮጵያ ኢትዮጵያ ማለት ምንም አይጠቅምም። ምን አይነት ኢትዮጵያ ነው የምንፈልገው? ደግሞስ እነዚህ መቶ ሀያ ብሔሮች ኢትዮጵያ ውስጥ ያሉት በምን አይነቷ ኢትዮጵያ ነው አብረን ልንኖር የምታችለን? ኢትዮጵያ ልናቅፋት፣ ልንወዳት፣ ልናከብራት፣ ልንኮራባት የምንችለው ኢትዮጵያ ምን አይነት ኢትዮጵያ ናት ተብለን መወያየት አለብን። ይሄ ትልቁ ግዴታችን ነው። ምን አይነት ኢትዮጵያን ነው የምንፈልገው በሚለው አብይ ጉዳይ ላይ መወያየት ያስፈልጋል የሚል ምላሽ ሰጥተዋል። በአሁን ወቅት እርሶ ምን አይነት ኢትዮጵያን ነው ማየት የሚፈልጉት? ያችንስ የሚፈልጓትን ኢትዮጵያ ማቆም የሚቻለው እንደምን ነው? መጀመሪያ ራሳችንን መጠየቅ ያለብን በምን ሁኔታ ነው ለመሆኑ አሁን የገባንበት አዘቅት ውስጥ የወደቅ ነው ምንድን ነው እዚህ ያደረሰን ብለን ራሳችን መጠየቅ አለብን ወንድም ወንድሙን ቀን በቀን የሚወጋበት ቀን በቀን በብዙ ሺህ የሚሆኑ ኢትዮጵያኖች ህይወታቸው ያልፍበት በአንድም ጊዜ ኢትዮጵያኖች እንዲህ አይነት በእውነቱ የቅጽፍት ጊዜ አይተው አያውቁም። በታሪካችን እንዲህ አይነት የውጭ ጠላት ሳይመጣ የውስጥ ጠላቱ በስቶ ኢትዮጵያኖች እርስ በርሳቸው እንደዚህ አድርገው ሲገዳደሉ ሲጨፋጨፉ የፍቅራቸው አንድነታቸው የጠፋበት እንደዚህ አይነት ሁኔታ በሶስት ሺህ የኢትዮጵያ ዓመት ጊዜ በእውነቱ ታይቶ አይታወቅም ማለት እችላለሁ። ሁሉ ያመጣው ምንድን ነው ብለው የጠየቁኝ እንደሆነ የኢትዮጵያ ያለው ህገ መንግስት ነው። በማንም አገር ታሪክ ታይቶ በማያውቅ ሁኔታ ይሄ ህገ መንግስት መኖሩ ራሱ እጅግ እጅግ አሳሳሪ ነው። የሚገርመው ነገር በአስራ ዘጠኝ መቶ ዘጠና አራት ዓመተ ምህረት በእንደ አውሮፓውያን አቆጣጠር ይሄ ህገ መንግስት ኢትዮጵያ ውስጥ ህጋዊ ሲሆን ልክ በዛ ሰዓት የአፓርታይድ ስነ ስርዓት ደቡብ አፍሪካ ውስጥ የወደቀበት ጊዜ ነው። በሚያሰቅክ ሁኔታ ስንት ዓመት የተለፋበትን የተደከመበትን የአፓርታይድ ስነ ስርዓት ደቡብ አፍሪካ ካጠፋን በኋላ ያን አይነት ስርዓት ኢትዮጵያ ውስጥ እንዲመሰረት ማድረጋችን የዚህ ሁሉ ጥፋት የዚህ ሁሉ እርስ በርስ መገዳደል ዋናው መንስኤ እሱ ነው። ሌላ ነገር አይደለም። በሚያሳፍር ሁኔታ የሚገርመው ነገርና እርስዎ ይሄንን ነገር ደጋግመን ተነጋግረንበታል። አለ ምንም አይደለም። ዘላለም የኢትዮጵያ ህገ መንግስት ደቡብ አፍሪካ ኮፒድ የሆነ አስተዳደር ነው እያልኩ ብዙ ጊዜ ደጋግሜ ተናግሬያለሁ። በዘር የተመሰረተ ፌዴራሊዝም ማለት ከፌዴራሊዝም ጋራ ምንም አይነት ግንኙነት የሌለው የአፓርታይድ ስነ ስርዓት ነው ብዬ ደጋግሜ ተናግሬያለሁ። እና አሁንም ቢሆን እዚህ ሁሉ እፋት መንስኤው የኢትዮጵያ ህገ መንግስት ነው እና ይህንን ህገ መንግስት በተቻለ መጠን በቶሎ ተነጋግረንበት ከኢትዮጵያ ህዝብ ጋር ተወያይተንበት እሱ ካልተወገደ በስተቀር ወይንም ካልተሻሻለ በስተቀር ኢትዮጵያ ውስጥ ሰላም እርስ በርስ መፈቃቀር፣ አንድነት ይኖራል ብዬ ለማመን በጣም ሆን ያስቸግረኛል። የህገ መንግስቱ ውስጥ ሊለወጥ ወይም ሊሻሻል የሚፈልጓቸው ዋነኛ ለውጥ ሊደረግባቸው ይገባል የሚሏቸው አንቀጾች ቢኖሩ ወይም የሰፈሩ ድንጋጌዎች ቢኖሩ ምን ይሆናሉ? ያስ በምን ያህል ጊዜ በምን አይነት ፍጥነት ነው መለወጥ የሚገባ ብለው ያስባሉ? አዲሱ መንግስት በሚቀጥሉት አምስት ዓመታት ጊዜ ውስጥ ይህን መክላት አለበት ወይስ በኢደር ማቆየት ይገባዋል ከዛ በፊት ብሔራዊ እርቅ ወይም ሌሎች የመሰሮች በማከናወን? አቶ ካሳሁን እንደኔ አስተሳሰብ እነዚህ ሁለት ነገሮች ብሔራዊ እርቅና አዲስ ህገ መንግስት የሚባሉት እጅና ጓንቲ መሆን አለባቸው፣ አንድ ላይ የሚሄዱ ናቸው። ቅድም እንዳነሳሁበት የኢትዮጵያን ሁኔታ ከአፍጋኒስታን ሁኔታ ጋራ አንድ አድርጌዋለሁኝ እና የሚያስደንቀው ነገር የዛሬ ሀያ አመት ሶቪየት ዩኒየን ከአፍጋኒስታን ከወጣች በኋላ እንደዚሁ ከፍተኛ በህዝቡ መካከል ያሉት እንደኛው ሀገር የብዙ ብሔር ሀገሮች ናት። በአፍጋኒስታን እና እዛ ያሉት ብሔሮች እርስ በርሳቸው እየተጋደሉ ክፉ ሁኔታ ላይ ሊደርሱ ሲሉ ሎያ ጅርጋ የሚባል ሁሉም ብሔሮች የሚሰበሰቡበት እነሱ በታሪካቸው እና በባህላቸው እንዲህ አይነት አንድ አይነት የሚያደርጉት ስብሰባ አለ። እሱን በሚያስገር የቅርብ ሁኔታ የት ነው የተጠራው? ብለው ያዩ እንደሆነ ጀርመን ሀገር ቦን ከተማ ውስጥ ነው። ቦን ከተማ ውስጥ መጥተው ያሉት በሙሉ አፍጋኒስታን ውስጥ ያሉት የብሔሮች ተወካዮች በሙሉ ከሶስት ሳምንት በላይ ጀርመን ሀገር ቦን ውስጥ ተሰብስበው ምን አይነት አፍጋኒስታን ነው ለመመስረት የምንፈልገው ብለው ያቺ ሀገር አገር እንደገና የሆነችው ያ ሁሉ ጦርነት ያቆመው በዛ ምክንያት ነው መቼም ወደ ብንጠላንም ያው ዛም ቢሆን ብዙ የሚያስደስት ነገሮች አልታዩም። ግን ሆኖም አፍጋኒስታን ድምጥ ማጧ ሳይጠፋ ሳትከፋፈል ሀያ አመት ለመኖር ቻሉ። እና እኛም እንዲህ አይነቱ ነገር አዲሱ የተመሰረተው የኢትዮጵያ መንግስት በእኔ አስተሳሰብ እንዲህ አይነቱን አፈርሳታ መጥራት አለበት። ይሄ በሚሆንበት ጊዜ ይሄ ውይይት ከሁለት ሳምንት ከሶስት ሳምንት በኋላ በኢትዮጵያ ሕዝብ መሀከል ውይይቱ ከተካሄደ በኋላ ደግሞ ይሄንን ስል ይቅር ይበሉኝና፣ ብዙ ሰዎች ባለፉት ሳምንታት እንደሚናገሩት የምሁራን ስብሰባ እያሉ ይነጋገራሉ። ይሄ ጨርሶ የማይታሰብ ነገር ነው። ምሁራኖች ለብቻቸው ቁጭ ብለው ለኢትዮጵያ አዲስ ነገር ያመጣሉ ብዬ የማምንበት ምንም ምንም ነገር የለም። የሚያስፈልገው ከታክሲ ነጂው ጀምሮ እስከ ገበሬው፣ እስከ ሐኪሙ አንድ የኢትዮጵያ ሶሳይቲ ውስጥ ያለ ሰው ሳይቅ እዛ ላይ ፕሬዘንትድ መሆን አለበት። እዚህ ስብሰባ ውስጥ ሁሉን አቀፍ የሆነ ስብሰባ መሆን አለበት። ይሄ ከተደረገ በኋላ ቅድም ባነሳ ነው አረስት ላይ ተነጋግረን ኢትዮጵያ ወዴት በሚለው አንቀጽ ላይ የት ነው የምንሄደው፣ እንዴት አድርገን ነው እዛ ላይ የምደርሰው ብለን ከተዋየን በኋላ ይኸው ስብሰባ የህግ አውጪ ኮሚቴ ወይም ኮሚሽን ተቋቁሞ ያ ህግ አውጪ ኮሚቴ እንደዚሁ ካሉት ኢትዮጵያን ብሔሮች ውስጥ ካሉት የኢትዮጵያ ሶሳይቲ ውስጥ ያሉትን ድርጅቶች ውስጥ ሁሉ ከህግ አዋቂዎች የተዋጣ መሆን አለበት። እሱ አጥንቶ ይሄንን ያህል ጊዜ በአንድ አመት ውስጥ ይሄንን ላለው ለኢትዮጵያ ፓርላማ እንዲያቀርብ ይደረጋል። ፓርለማውያንን አይቶ ካጸደቀው በኋላ ወደ ህዝብ ሄዶ በህዝብ ድምፅ ብልጫ በየሀገሩ እንደሚደረገው ያ የኢትዮጵያ ህገ መንግስት ህጋዊ ይሆናል። ይሄ ነው መንገዱ። የትኞቹ አንቀጾች ናቸው መለወጥ ያለባቸው ብለው የጠየቁኝ፣ በእውነቱ ካየነው በዓለም ያሉት ህገ መንግስታት ሰማንያ በመቶ ሁሉም አንድ ናቸው። ያው የሂዩማን ራይትስን ጉዳይ የሰውን ልጅ መብቶች እዛ ላይ ያጠቃልላሉ። እሱ አይደለም በኢትዮጵያ ህግ ያለው ህገ መንግስት ቢሆን ከአስራ ሁለት ከአስራ አምስት የበለጡ አንቀጾች መለወጥ ያለባቸው አላም ነው ዋናው ነገር ዋናው ነገር ሁለት አንቀጾች ናቸው። አንደኛው የህልውና ጥያቄው ምንም ጥርጣሬ በማይኖር መሰረት የዓለም ህገ መንግስታት በሙሉ የሚሉትን የኢትዮጵያ ህገ መንግስት ውስጥ መግባት አለበት። ለምሳሌ ጀርመንም የፌዴራል መንግስት ናት እንደሚያውቁት። ስለዚህ ጀርመንን ህገ መንግስት የወሰድን እንደሆነ ዋናው አንቀጽ ምንድን ነው የሚለው? የጀርመን ሪፐብሊክ ሉዓላዊነት የሚያርፈው በጀርመን ህዝብ ትከሻ ላይ ነው ይላል። ኢንዶኔዥያ ቢሄዱ ይሄው ነው። ማላዊ ቢሄዱ ይሄ ነው። ኢትዮጵያም ውስጥ የኢትዮጵያ ህልውናን አቅፎ ያለው የሚገኘው በኢትዮጵያ ህዝብ ላይ ነው የሚለው አንቀጽ ነው። ዋናው ዋናው ነገር ያውቃሉ፣ በእኛ አሁን ባለው ህገ መንግስት ውስጥ ብሔር ብሔረሰቦች ምናምን እያለ ይቀጥላል። አንዱ ይሄ ነው። ሌላው አንቀጽ ሰላሳ ዘጠኝ እስከ መገንጠል ድረስ የምትለው አንቀጽ በማንኛውም ሌላ ህገ መንግስት ውስጥ የሶቪየት ዩኒየን ከወደቀ በኋላ እነ መለስ ዜናዊ ያው በጊዜያቸው እንደሚያውቁት በዓለም ካሉት ስርአቶች ለኢትዮጵያ የሚያስፈልጋት የአልቤኒያኑ አይነት ስርአት ነው የሚሉ ሰዎች ነበሩና በዛ ምክንያት ያንን ታሊን ያወጣውን አንቀጽ ኢትዮጵያ ህገ መንግስት ውስጥ እንዲገባ አደረጉ። እሱ ከሁሉ በፊት መጥፋት አለበት። ሌላው ተስፋ ያለኝ እንደሚያውቁት በቅርብ ጊዜ ነጻነቷን ያገኘች የአፍሪካ ወንድም ወይም እህት ሀገር ናሚቢያ ናት እና የናሚቢያን ህገ መንግስት ከተመለከቱት ልብ የሚያርስ አንቀጽ ያለው ብዬ የማምነው አንዱ አንቀጽ ምን ይላል? አንድ ሚኒስትር፣ አንድ ፖሊስ ወይንም አንድ ዳኛ አንዱን የናሚቢያ ተወላጅ ዘርህ ምንድን ነው ብሎ የመጠየቅ መብት የለውም ይላል። ይሄ ትልቁ ለኢትዮጵያ ወደፊት አስፈላጊ የሆነ አንቀጽ ነው ብያምን አለው። የኢትዮጵያ ልጆች ሁሉም በእኩልነት የተወለዱ በእኩልነት የመኖር መብት ያላቸው ህዝብ ሆነው መቅረት አለባቸው። ይሄ ነው ትልቁ እዚህ ድረስ ያዳረሰን ይሄንን አለመገንዘብ ነው። ደጋግሜ እነግራለሁ። ኢትዮጵያ እንዴት አናፍርም። እኛ ኮ ብቻ ነን። በዓለም ካሉ ህዝብ ህዝቦች ሁሉ እንዲህ አይነት የእርስ በርስን መነጣጠል፣ የእርስ በርስን መገዳደል በጣም አድርጎ የሚገድፍ ስርዓተ መንግስት ያለን እኛ ብቻ ነን። ይሄ ኤስኒክ ፌዴሬሽን የሚባለው እንደገና ልምጣበት። ከዚህ በፊት ባደረግነው ምልስ ተነጋግረንበታል መጀመሪያ የተቋቋመው እንደ አውሮፓውያኖች አቆጣጠር በአስራ ዘጠኝ መቶ አርባ ስምንት ዓመተ ምህረት የደቡብ አፍሪካ በዛን ጊዜ የነበረው መንግስት ምርጫውን ተሸንፎ ሚስተር ማላን የሚባለው የአፓርታይድ አባት ተብሎ የሚጠራው የእሱ መንግስት ስልጣን በወሰደበት ጊዜ ነው። የሚያስገርመት ነገር ለፈ ሁለት ቀን በኋላ ትልቅ ዓለም አቀፍ ፕሬስ ኮንፈረንስ ሰጥቶ ነበር፣ እና አንዱ ጋዜጠኛ ተነስቶ ምስተር ማላን ይሄ አዲስ የሚነግሩን ነገር አፓርታይድ የሚባለው ምንድን ነው ብሎ ይጠይቀዋል። የተናገረው ነገር ምንድን ነው? አፓርታይድ ማለት ሌላ ነገር አይደለም አፓርታይድ ማለት በዘር የተመሰረተ ፌዴሬሽን ነው ብሎ የመጀመሪያ ጊዜ ኤትኒክ ፌዴሬሽን የሚባለውን ቃል ተጠቅሞ፣ ኤትኒክ ፌዴራል ሲስተም የተቋቋመው በአፓርታይድ ጊዜ ነው። አሁንም ዞር ብለን ያየን እንደሆነ በዓለም ካሉት መንግስታት በሙሉ አንዲት አገር አለ ኢትዮጵያ በስተቀር ኤትኒክ ፌዴሬሽን የምትባል ሀገር የለች። ስለዚህ እንደገና ልድገመው። ኤትኒክ ፌዴራሊዝም ከፌዴራሊዝም ጋር ከፌዴራል አገዛዝ ምንም አይነት ነገር የለውም። አሁንም፣ ነገም፣ ተነገወዲያም የምለው አለ ፌዴራሊዝም እውነተኛ ዴሞክራሲያዊ የሆነ የፌዴራል ሲስተም በስተቀር ለኢትዮጵያችን የሚሆን የመንግስት አስተዳደር ሊኖር አይገባም ብዬ አምናለሁ። እና ከዚህ ከእርቀ ሰላሙ በኋላ እንዲህ አይነቱ አስተዳደር ኢትዮጵያ ውስጥ ይሰፍናል ብዬ ተስፋ አለኝ። ጸሎት የለዛ ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።